እንደምናመሻችሁ። በመጀመሪያም አርእስተ ዜና ነው። ሶማሊያ ውስጥ የሰፈረው የአፍሪቃ ህብረት ጦር ዛሬ በሁለት የተለያዩ እርምጃዎች ቢያንስ አስራ ሁለት ሰላማዊ ሰዎችን ገሏል ሲሉ ፖሊስና የአይን ማኞች ወቀሱ። በምስራቅ አፍሪቃዊቷ ሀገር ቡሩንዲ ዛሬ አወዛጋቢው ፕሬዝደንታዊ ምርጫ ተካሄደ። የዩናይትድ ስቴትስ ብሔራዊ የስለላ ድርጅት ኤንኤስኤ የጀርመን ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየርን የግል ተንቀሳቃሽ ስልክ ጨምሮ ሀያ ስልክ ቁጥሮችን እንደሚሰልል ተጠቆመ። የአውሮፓ ህብረት አባል ሀገራት በግሪክና ኢጣሊያ የሚገኙ ከ32 ሺ የሚበልጡ ስደተኞችን ለመከፋፈል ተስማሙ። ቱርክ ሱርክ ከተማ ትናንት በተጣለው የሽብር ጥቃት የሞቱት ሰዎች ቁጥር ቢያንስ ወደ 32 ከፍ ማለቱ ተገለጸ። ለጥቃቱ ተጠርጣሪው ራሱን እስላማዊ መንግስት ሲል የሚጠራው አሸባሪ ቡድን ነው። ዜናው በዝርዝር ሶማሊያ ውስጥ የሰፈረው የአፍሪካ ህብረት ጦር ዛሬ ቢያንስ 12 ሰላማዊ ሰዎችን ገሏል ሲሉ ፖሊስና የዓይን እማኞች ወቀሱ። በሶማሊያ የወደብ ከተማ ሜርካ ደቡባዊ ክፍል አስር ሲቪሎች በአፍሪቃ ህብረት ወታደሮች ሲገደሉ በርካቶች ደግሞ በጥይት ተመተው ሕክምና እንደተደረገላቸው ስማቸውን መግለጽ ያልፈለጉ አንድ የፖሊስ አዛዥ ተናግረዋል። ፖሊሱ አክለውም የግድያውን ምክንያት ባያውቁም ምናልባት ትናንት ምሽት ማንነቱ ባልታወቀ አካል የአፍሪቃ ህብረት ወታደሮች የውሃ ማጠራቀሚያ መውደሙን ለመበቀል የተፈጸመ ግድያ ሊሆን ይችላል ብለዋል። ይህ በእንዲህ እንዳለ በዋና ከተማይቱ ሞቃዲሾ ደግሞ በትራፊክ ጭንቅንቅ ውስጥ የነበሩ የአፍሪቃ ህብረት ወታደሮች ወደ አንድ ሚኒባስ በመተኮስ ሁለት ሰዎችን ሲገሉ ሌሎች ሁለት ተሳፋሪዎችን ደግሞ ማቆሰላቸውን የአይንማኞች ተናግረዋል። በሶማሊያ የሚገኘው የአፍሪቃ ህብረት ልዑክ እስካሁን በዚህ ወቅሳ ላይ ምላሽ አልሰጠም። የአፍሪቃ ህብረት ከ20 ሺ በላይ ወታደሮችን ሶማሊያ ውስጥ አሰማርቷል። በምስራቅ አፍሪካዊቷ ሀገር ቡሩንዲ ዛሬ ፕሬዝደንታዊ ምርጫ ተካሄደ። ፕሬዚዳንት ፒየር ንኩሩንዚዛ ለሶስተኛ ጊዜ እጩ ሆነው የቀረቡበት አወዛጋቢው ምርጫ በቡሩንዲ ከመካሄዱ አንድ ቀን ቀደም ሲል ምሽት ላይ በመዲናይቱ ቡጁምቡራ በተፈጠረ ሁከት ሁለት ፖሊሶችን ጨምሮ ቢያንስ የሶስት ሰዎች ህይወት ጠፍቷል። የአንድ የተቃዋሚ ፓርቲ ባለስልጣን አካልም መንገድ ዳር ወድቆ መገኘቱን የፈረንሳይ ዜና ምንጭ ዘግቧል። ለሌሊቱ የኃይል እርምጃ ተቃዋሚዎችና መንግስት እርስ በራሳቸው የተወቃቀሱ ይገኛል። ለዚህ ሁሉ የግጭት መንስኤ የሆኑት ፕሬዚዳንት ንኩሩንዚዛ ግን ለሶስተኛው ዘመነ ስልጣን ምረጡኝ ማለታቸውን አላቆሙም። እዚህ የምታዩኝ እጩ መሆን ስለወሰንኩ ሳይሆን ፓርቲዬ እንድወዳደር ስለመደበኝ ነው። ለእኔ የምትሰጡት እያንዳንዱ ድምፅ ለፓርቲያችን እንደተሰጠ ይቆጠራል። ሌላው የሚባለው ሁሉ በሙሉ ውሸት ነው። እንግዲህ እኔን የመረጠ ፓርቲያችንን መርጧል። በቡሩንዲ 3.8 ሚሊዮን ህዝብ የመምረጥ መብት ያለው ሲሆን መራጮች ከትናንት ተኩስና ፍንዳታ በኋላ ከጠዋቱ 12 ሰዓት ጀምሮ በተከፈቱ የምርጫ ጣቢያዎች ድምፅ ሲሰጡ መዋላቸው ተነግሯል። ንኩሩንዚዛ ባለፈው ሚያዝያ ወር ለሶስተኛ ጊዜ ለፕሬዝደንትነት እንደሚወዳደሩ ይፋ ከሆነ ወዲህ በአገሪቱ በቀጠሉ የጎዳና ተቃውሞዎች ከ100 በላይ ሰዎች ህይወት ጠፍቷል። በምርጫው ወረቀት ላይ የስምንት እጩዎች ፎቶ ቢሰፍርም ብዙዎቹ ራሳቸውን ከምርጫው በማራቃቸውና የቀሩትም ጠንካራ የሚባሉ ባለመሆናቸው ንኩሩንዚዛ ማሸናፋቸው እንደማይቀር የዜና ምንጮች ዘገባዎች አስታውቀዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የናይጄሪያ አቻቸው ሞሐሙዱ ቡሃሪ በጽንፈኛው የቦኮ ሀራም ቡድን ላይ የያዙትን ጠንካራ አቋም አደነቁ። አንድ የዋይት ሀውስ ቃል አቀባይ እንደተናገሩት ናይጄሪያ አማጺያንን እንድትዋጋ ዩናይትድ ስቴትስ ሰላዮችን በማቅረብና በአካባቢው በአማጺያን ለተጎዳው ማህበረሰብ ድጋፍ በመስጠት ትተባበራለች። ቡሃሪ ናይጄሪያ ብቻዋን አማጺ ቡድኑን መዋጋት ስለማትችል የጎረቤት ሀገራቷን ድጋፍም እንደምትሻ ከዚህ ቀደም አሳስበው ነበር። ገንዘብና የጦር መሳሪያ የሚያገኙበትን መንገድ ከመዝጋት ጀምሮ በሁሉም ግንባር ማጥቃት አለብን። ለዚህ ደግሞ የድንበር ቁጥጥርን ማጠናከርና የስለላ መረጃዎችን በተሻለ መልኩ መለዋወጥ ያስፈልጋል። ትናንት ቡሃሪን በዋይት ሀውስ ተቀብለው ያነጋገሩት ኦባማ ከቡሃሪ ጋር የናይጄሪያ ኢኮኖሚ በሚያድግበት መንገድ ላይም ተወያይተዋል። ፕሬዚደንት ቡሃሪ ኦባማን ካነጋገሩ በኋላ ከምክትል ፕሬዚደንት ጆ ባይደን፣ ከውጭ ጉዳይ ሚኒስትር ጆን ኬሪና ከቀድሞው የዩናይትድ ስቴትስ ባለስልጣናት ጋር እንደሚገናኙ ተገልጿል። ቡሃሪ ፕሬዚደንት ከሆኑ ወዲህ ዩናይትድ ስቴትስን ሲጎበኙ የአሁኑ የመጀመሪያው ነው። አድማጮች፣ የምትከታተሉት ከዶችቪል የሚተላለፈውን የዓለም ዜና ነው። የዩናይትድ ስቴትስ ብሔራዊ የስለላ ድርጅት ኤንኤስኤ የጀርመን ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየርን መሰለሉ ተጠቆመ። ይህንን የጠቆመው ዊኪሊክስ የተባለው ሚስጥራዊ መረጃዎችን የሚያጋልጠው ድርጅት መሆኑን የጀርመን የመገናኛ ብዙሀን ዛሬ ዘግቧል። በዚህም መረጃ መሰረት ሽታይንማየር ኤንኤስኤ ከሚሰልላቸው የጀርመን ፖለቲከኞች መጀመሪያ ተርታ ላይ ይገኛሉ። የስለላው ድርጅቱ የሽታይንማየርን የግል ተንቀሳቃሽ ስልክ ጨምሮ ሀያ ስልክ ቁጥሮችን እንደሚሰልል ተመልክቷል። አዲሱ የዊኪሊክስ መረጃ ይፋ እንዳደረገው የጀርመን የውጭ ጉዳይ ሚኒስቴር መስሪያ ቤት ለዓመታት ሲሰለል ቆይቷል። ይህው ድርጅት ከዚህ ቀደም የጀርመን መራሄተ መንግስት አንጌላ ሜርክል፣ የሌሎች ባለስልጣናትን የኩባንያ እንቅስቃሴዎችና ንግግሮችን ሲያጮልግ እንደነበር ተጋልጧል። ይሁንና ከአንድ ወር ገደማ በፊት የስለላ ተቋሙ የሜርክልን ተንቀሳቃሽ ስልክ ስለመጥለፉ በቂ ማስረጃ አልተገኘም ሲል የጀርመን ፌዴራላዊ አቃቢ ሕግ ጀርመን አቅዳው የነበረውን ምርመራ ውድቅ አድርጓል። የሽታይንማየርን መሰለል ከተሰማ በኋላ የጀርመን የፖለቲካ ፓርቲዎች ጀርመን ጉዳዩን ችላ ማለት ታቁም ሲሉ አሳስበዋል። የአውሮፓ ህብረት አባል ሀገራት በግሪክና ኢጣሊያ የሚገኙ ከ32 ሺህ የሚበልጡ ስደተኞችን ለመከፋፈል ተስማሙ። ይሁንና የአባል ሀገራት የሀገር አስተዳደር ሚኒስትሮች ትናንት ብራሰልስ ላይ ባደረጉት ስብሰባ እንደታቀደው 40 ሺህ በተለይም የሶሪያ ና የኤርትራ ስደተኞችን በ28 የአውሮፓ አባል ሀገራት ለመከፋፈል ሊስማሙ አልቻሉም። ስለ ቀሪዎቹ 8 ሺህ የአፍሪቃ ስደተኞች እስከ ጥር ወር ድረስ አባል ሀገራቱ ውሳኔ ለመስጠት ተስማምተው ተለያይተዋል። ስደተኞቹን ከመጪው ጥቅምት ወር አንስቶ በቀጣይ ሁለት ዓመታት ውስጥ ወደ ተመደበላቸው የአውሮፓ ህብረት ሀገር መከፋፈል ይጀመራል ብለዋል የሉክስምቡርግ የውጭ ጉዳይ ሚኒስትር ዢን አሴልቦን። የኦስትሪያ ሀገር አስተዳደር ሚኒስትር ዮሃና ሚክላትነር የስደተኞቹን ጉዳይ በተመለከተ አውሮፓ አሁንም በርካታ ውሳኔ የሚሹ ጥያቄዎች አሏት ብለዋል። አውሮፓ ውስጥ አሁንም ያልተቃና ሁኔታ ነው ያለው። አስር የህብረቱ አባል ሀገራት ናቸው ዘጠና ሁለት ከመቶውን የስደት ጠያቂዎች ጉዳይ የሚመለከቱት። ይሁንና ጫና ያልበዛበት እያንዳንዱ አባል ሀገር ትብብሩን ማሳየት ይኖርበታል። ይሁንና ኦስትሪያን ጨምሮ ሃንጋሪ፣ ስሎቫካይ፣ የባልካን ሀገራትና እስፓኝ ስደተኞችን በመቀበል ጉዳይ ላይ ቸልተኝነት ማሳየታቸውን የህብረቱ ምንጮች ጠቁመዋል። ቱርክ ሱርክ ከተማ ትናንት በተጣለው የሽብር ጥቃት የሞቱት ሰዎች ቁጥር ቢያንስ ወደ 32 ከፍ ማለቱ ተገለጸ። ከሶሪያ ድንበር 10 ኪሎሜትር ርቀት ላይ በሚገኘው የሱርክ ከተማ ለደረሰው ጥቃት የአገሪቱ ባለስልጣናት ተጠርጣሪ ነው ያሉት ራሱን እስላማዊ መንግስት ሲል የሚጠራውን አሸባሪ ቡድን ነው። በዚሁ ጥቃት አንድ መቶ የሚደርሱ ሰዎች ጉዳት ሲደርስባቸው ሀያ የሚሆኑት ለህይወት አስጊ በሆነ ሁኔታ ላይ እንደሚገኙም ተገልጿል። ከሰለባዎቹ መካከል አብዛኞቹ የዩኒቨርሲቲ ተማሪዎች ሲሆኑ ሱርክ ከተማ ውስጥ የኮባኒን ከተማ መልሶ ለመገንባት የሰብአዊነት ድጋፍ ለመስጠትና አማጺውን ቡድን ለመቃወም አደባባይ ይወጡ ነበሩ። የቱርክ ጠቅላይ ሚኒስትር አህመድ ዳቡቶግሉ ጥቃቱ በአጥፍቶ ጠፊ አሸባሪ አማጺያን ለመድረሱ ፍንጭ ሰጪ መረጃዎች ተገኝተዋል አንድ ተጠርጣሪም ለይተናል ብሏል ትናንት ማታ በርካታ ሰዎች ኢስታንቡል ውስጥ አደባባይ በመውጣት ተቃውሟቸውን አሰምተዋል ተቃዋሚዎቹ ለዚህ ጥቃት የፕሬዚዳንት ኤርዶጋንን መንግስት ሚና ተጫውቷል በሚል ተጠያቂ ያደርጋሉ ፖሊስ አስለቃሽ ጭስ በመርጨት ሰልፈኞቹን በትኗል ይህ ዶቼ ቬለ ነው አድማጮች አርዕስተ ዜናው በአጭሩና በድጋሚ ነው ሶማሊያ ውስጥ የሰፈረው የአፍሪቃ ህብረት ጦር ዛሬ በሁለት የተለያዩ እርምጃዎች ቢያንስ 12 ሰላማዊ ሰዎችን ገሏል ሲሉ ፖሊስና የዓይን እማኞች ወቀሱ። በምስራቅ አፍሪካዊቱ ሀገር ቡሩንዲ ዛሬ አወዛጋቢው ፕሬዝደንታዊ ምርጫ ተካሄደ። የዩናይትድ ስቴትስ ብሔራዊ የስለላ ድርጅት ኤንኤስኤ የጀርመን ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይን ማየርን የግል ተንቀሳቃሽ ስልክ ጨምሮ 20 ስልክ ቁጥሮችን እንደሚሰልል ተጠቆመ። የአውሮፓ ህብረት አባል ሀገራት በግሪክና ኢጣሊያ የሚገኙ ከ32 ሺህ የሚበልጡ ስደተኞችን ለመከፋፈል ተስማሙ። ቱርክ ሱርክ ከተማ ትናንት በተጣለው የሽብር ጥቃት የሞቱት ሰዎች ቁጥር ቢያንስ ወደ 32 ከፍ ማለቱ ተገለጸ። ለጥቃቱ ተጠርጣሪው ራሱን እስላማዊ መንግስት ሲል የሚጠራው አሸባሪ ቡድን ነው። ዜናው አበቃ። መልካም ምሽት።